ስፖርት ጤና ይስጥልኝ። ሳምንታዊ የስፖርት ዝግጅት እንሆ። በቅድሚያ አትሌቲክስ። ትላንት በላቲቪያ በተካሄደው የሪጋ ማራቶን በወንዶች ኢትዮጵያዊ አትሌት አያና ሳዳት አንደኛ በመሆን አዲስ የርቀቱን ሰዓት አስመዝግቧል። ከ78 ሀገራት የመጡት ታዋቂ አትሌቶችን ጨምሮ ከ37600 በላይ አትሌቶች ኢትዮጵያዊ አትሌት አያና አዲስ የርቀቱን ሰዓት ሲያስመዘግብ ማኝ ሆነዋል። በወንዶች የተደረገው የማራቶን ውድድር የሶስት አትሌቶች ፍልሚያ ይመስል ነበር። በአጠቃላይ ሲታይ በሁለት ኬንያውያን አትሌቶችና በኢትዮጵያዊ አትሌት መካከል እስከ ሰላሳ ስድስተኛው ኪሎ ሜትር ድረስ እኔ ቀድም ነ ቀድም ሲባባሉ ቆይተው አያና ፍጥነት ጨምሮ በመውጣት ሁለት ሰዓት ከ11 ደቂቃ ከ00 ሰከንድ በመግባት የርቀቱን አዲስ ሰዓት በማስመዝገብ አሸንፏል። ከውድድሩ አስቀድሞ ያሸንፋል የሚል እምነት የተጣለበት ኬንያዊ አትሌት ኪፕሮኖቱ ሁለት ሰዓት ከ11 ደቂቃ ከ13 ሰከንድ በመግባት ሁለተኛ ወጥቷል። ሌላው ኬንያዊ አትሌት ሙናዮኪ ሁለት ሰዓት ከ13 ደቂቃ ከ10 ሰከንድ በመግባት ሶስተኛ ሆኗል። የሴቶች ማራቶን ውድድር እንደተጠበቀ ሁሉ በኬንያዊቱ አትሌት ጆርጂና ኪፕ ኪሩሮኒ አሸናፊነት ተጠናቋል። አስቀድሞ ውድድሩ እንደምታሸንፍ ግምት የተሰጣ ሲሆን ሁለት ከ28 ደቂቃ ከ02 ሰከንድ በመግባት ስታሸንፍ ኢትዮጵያዊት አትሌት ትግስት ተሾመ 2 ሰዓት ከ32 ደቂቃ ከ46 ሰከንድ በመግባት ሁለተኛ ወጥታለች። ሌላዋ ኬንያዊት አትሌት ቡሊን ኑጂር 2 ሰዓት ከ34 ደቂቃ ከ41 ሰከንድ በመግባት የነሐስ ሜዳሊያውን ወስዳለች። በብሪታንያ ማንቸስተር ትላንት በተካሄደው የግሬት ማንቸስተር የ1000 ኪሎ ሜትር ውድድር አትሌት ሞፋራህና አትሌት ጥሩነሽ ዲባባ አሸናፊ ሆነዋል። አትሌት ጥሩነሽ ፈጣን ባልነበረው ውድድር ያለምንም ችግር 31 ደቂቃ ከ06 ሰከንድ በመግባት ስትጨርስ በማንቸስተር በሚደረገው በዚህ ውድድር በተከታታይ ሶስተኛ ጊዜ በአጠቃላይ ደግሞ ለአምስተኛ ጊዜ ስታሸንፍ ነው። ኬንያዊ አትሌት ጆስሊን ቲፕኮስኪና ቢትሲሲና ሁለተኛና ሶስተኛ ሆነዋል። ብርሃኔ ዲባባ አራተኛ ሆና ውድድሯን ጨርሳለች። በወንዶች አትሌት ሞፋራ 28 ደቂቃ ከ27 ሰከንድ በመግባት አንደኛ ሆኖ ሲጨርስ ብርቱ ተፎካካሪ የነበረው ኡጋንዳዊው ሲሞ በአንድ ሰከንድ ብቻ ተቀድሞ በ28 ደቂቃ ከ27 ሰከንድ ሁለተኛ ሆኗል። ኬንያዊው አቤል ኪሩ 28 ደቂቃ ከ52 ሰከንድ በመግባት ሶስተኛ ወጥቷል። ኢትዮጵያዊው አትሌት ደጀኔ ገዝሙ አምስተኛ ሆኖ ጨርሷል። ባለፈው አመት በማንቸስተር የአሪያና ግራንዴን የሙዚቃ ዝግጅት ለማየት በታደሙ ታዳጊ ሕጻናት ላይ በተፈጸመ የአሸባሪዎች የቦንብ ጥቃት ህይወታቸው ላለፈው 22 ሰዎች የአንድ ደቂቃ የህሊና ጸሎት በማድረግ የተጀመረው የግሬት ማንቸስተር ሩጫ ውድድር ከ30 ሺ በላይ ሰዎች የተካፈሉበት ሲሆን በታላቁ ብሪታንያ በርካታ አትሌቶችን በማሳተፍ በሶስተኛ ደረጃ ላይ የሚገኝ የውድድር መድረክ ነው። እግር ኳስ። 137ኛው የእንግሊዝ ማህበረሰብ ዋንጫ ጨዋታ ኢደን ሀዛርድ በመጀመሪያው ግማሽ በፍጹም ቅጣት ምት በማንቸስተር ዩናይትድ ላይ ባስቆጠረው ጎል ቸልሲ የዋንጫው ባለቤት ሆኗል። አሰልጣኝ አንቶኒዮ ኮንቴ ቡድናቸው የማህበረሰቡን ዋንጫ ቢያነሳም ስራቸውን ግን ከማጣት አላዳናቸውም። ዩናይትድ በአራት ሶስት ሶስት አሰላለፍ፣ ቸልሲ ደግሞ በሶስት አምስት ሁለት አሰላለፍ ነበር በውንብሊ ጨዋታቸውን ያደረጉት። ጨዋታው በተጀመረ በሃያ ሁለተኛው ደቂቃ ወደ ጎል እያቀና ያለው ሀዛርድ በህጋዊ ጨዋታ ሊያስቆመው እንደማይችል የተረዳው ጆን በፍጹም ቅጣት ምት ክልል ውስጥ ለኳስ የላከው እግሩ ኳሷን ሳይሆን ኤደን ሀዛርድን በመጣሉ ዳኛው የሰጡትን ፍጹም ቅጣት ምት ኤደን ሀዛርድ በማግባት ቸልሲ አንድ ለዜሮ መምራት ጀመረ። በሁለተኛው አጋማሽ ማንቸስተር የተሻለ ተጫውቶ ነበር። ነገር ግን አጋጣሚዎችን ሳይጠቀምበት ቀርቷል። ማንቸስተር ዩናይትድ ሮበርቶ ሉካኮን በሰባ ሶስተኛው ደቂቃ በራሽፈርድ ቀይሮ ቢያስገባም አጥብቀው በራቸውን የዘጉትን ቸልሲዎች ማስከፈት ባለመቻላቸው ጨዋታው በአንድ ለዜሮ ውጤት ተጠናቋል። ያምናው የፕሪምየር ሊግ ሻምፒዮን ቸልሲ ዘንድሮ በፕሪምየር ሊጉ ምርጥ አራት ውስጥ መካተቱ ቢሳነውም የማህበረሰቡን ዋንጫ አንስቷል። ቸልሲ በራሽያው ባለሀብት አብርሃሞቪች ባለቤትነት ከተመራ በኋላ ይህ በአጠቃላይ ለ15 ጊዜ ዋንጫ ባለቤት መሆኑ ነው። ያም ሆኖ የክለቡ ባለቤት ራሽያዊው ባለሀብት በእንግሊዝ የመግቢያ ፍቃድ መዘግየት ሳቢያ ቡድናቸው ከትናንት በስቲያ ቅዳሜ ከማንቸስተር ዩናይትድ ጋር ያደረገውን ጨዋታ በሜዳ ተገኝተው ማየት ሳይችሉ ቀርተዋል። የስራ ፍቃዳቸው ከሶስት ሳምንት በፊት ያለቀባቸው የ51 አመቱ ባለሀብት ፍቃዳቸውን ለማደስ ኮትሮ በተለየ መዘግየት የመከሰቱ መንስኤ ምናልባት ባለፈው ሰሞን ራሽያ ዊው ሰላይ ሰርጌ ስክሪፕል በለንደን የመርዝ ጥቃት መፈጸምን ተከትሎ በሞስኮና በለንደን መካከል ውጥረት በመፈጠሩ ሳይሆን እንዳልቀረ ተዘግቧል። በብሪታንያ የተትረፈረፈ ሀብታሞች ዝርዝር ውስጥ 13ተኛ ደረጃ ላይ የተ የተቀመጡት ኢብራሃሞቪች በ2003 እንደ አውሮፓውያን አቆጣጠር የቸልሲን ክለብ መግዛታቸው ይታወሳል። የጀርመን እግር ኳስ የጀርመን የክለቦች ዋንጫ የፍጻሜ ጨዋታ ባልተጠበቀ ውጤት ቅዳሜ ለት ተጠናቋል። ፍራንክፈርት የቡንደስሊጋውን የዋንጫ ባለቤት ባየር ሙኒሽን ሶስት ለአንድ በማሸነፍ የዋንጫው ባለቤት ሆናል። በቡንዲስ ሊጋው ከመሪው ባየር ሙኒሽ በ35 ነጥብ ዝቅ ብሎ ስምንተኛ ሆኖ የጨረሰው ፍራንክፈርት የቅዳሜ ለድሉ ከ1988 እንደ አውሮፓውያን አቆጣጠር በኋላ የመጀመሪያ ዋንጫቸው ነው። ባየር ሙኒሽ ዘንድሮ ሁለቱንም የሀገሪቱን ዋንጫ የማግኘት ሕልማቸው ሳይሳካ ቀርቷል። የዘንድሮውን የጀርመን ቡንዲስ ሊጋ በ33 ነጥብ 16ኛ ሆኖ የጨረሰው ቮልፍስበርግ ዛሬ ማታ ከኬል ጋር በሚያደርገው ወሳኝ ጨዋታ በመጪው የጀርመን ቡንዲስ ሊጋ የመሰንበት እጣውን ይወስናል። ስፔን ፕሪሚየራ ሊጋ በስፔን ፕሪምየራ ሊጋ የመጨረሻ ሳምንት ጨዋታ ትላንት አትሌቲኮ ማድሪድ ኬብራ ሁለት ለሁለት ተለያይቶ ነጥብ ተጋርቶ ሲወጣ ፈርናንዶ ቶሬዝ ነበር ሁለቱንም ጎሎች ከመርብ ያገናኘው። ሉካስ ፈርናንዴዝ በ63 ኛው ደቂቃ በሁለት ቢጫ ከሜዳ በቀይ ካርድ ከወጣ በኋላ በጉድሉ ልጅ የተጫወቱት አትሌቲኮ ማድሪዶች በ72 ኛው ደቂቃ በተቆጠረባቸው ጎል አቻ በመውጣት ላሊጋውን በ79 ነጥብ ሁለተኛ ሆነው ጨርሰዋል። የተገባደደውን የስፔን ላሊጋ በመሪነት ያጠናቀቀው ባርሴሎና ሪያል ሶሴዳድን አንድ ለዜሮ አሸንፎ የላሊጋውን ዋንጫ ወስዷል። ጨዋታው ሲጠናቀቅ ለ34 ዓመቱ የመሀል ተጫዋች ኢንድሪያስ አኔስታ ደማቅ የስንብት ዝግጅት አካሂደዋል። አኔስታ ከባርሴሎና ጋር ባሳለፈው 16 ዓመታት 22 ትላልቅ ድሎችን በጋራ አጣጥሟል። በተመሳሳይ የላሊጋ ጨዋታ ቫሌንሲያ ዲፖርቲቮ ላካሮኛን 2 ለ1 ሲረታ አትሌቲኮ ቢልባኦ ኤስፓኞልን 1 ለ0 ረጥቷል። የስፔን ላሊጋ በያዝነው ሳምንት ሲጠናቀቅ ባርሴሎና በ93 ነጥብ የላሊጋው ቀዳሚ ቡድን ሆኖ ሲጨርስ አትሌቲኮ ማድሪድ በ79 ነጥብ ሁለተኛ፣ ሪያል ማድሪድ በ76 ነጥብ ሶስተኛ፣ ቫሌንሲያ በ73 ነጥብ አራተኛ በመሆን አጠናቀዋል። ዲፖርቲቮ ላካሮኛ፣ ላስ ፓልማስና ማላጋ ዘንድሮ በለሳይ ቀናቸው ከላሊጋው የተሰናበቱ ቡድኖች ናቸው። የአውሮፓ ክለቦች ጨዋታ መጠናቀቁን ተከትሎ ክለቦች የሚፈልጓቸውን ተጫዋቾች ማደን ጀምረዋል። በዚህም ማንቸስተር ዩናይትድ ቅዳሜ ዕለት ጉድ የሰራቸውን የቼልሲውን ተጫዋች ኤደን ሀዛርድን ለመግዛት መቶ ሚሊዮን ለመክፈል መዘጋጀታቸውን ዛሬ ማለዳ ተናግረዋል። ቼልሲ ሁለት ዋንጫ ያስጨበጧቸው ማናጀር አንቶኒዮ ኮንቴን በሚቀጥለው አርባ ስምንት ሰዓት በይፋ ያሰናብታሉ ተብሎ ይጠበቃል። ከዚህ በኋላ የቸልሲ ከባዱ ስራ ኤደን ሀዛርድን በክለቡ እንዲቆይ ማሳመን ይሆናል። የሻልካው የመሀል ተጫዋች ማክስ ሜር በፕሪሚየር ሊጉ ለመጫወት ከአርሰናል እና ከሊቨርፑል ጥያቄ ቢቀርብለትም የ22 ዓመቱ የጀርመን ተጫዋች በቡንደስሊጋው ለመሰንበት ሆፍናም መፈረሙ ተሰምቷል። የዌስትሃም ክለብ በመጪው የእንግሊዝ ፕሪምየር ሊግ ውድድር አሰልጣኝ ፔሌግሪኒን በዋና አሰልጣኝነት ይዞ እንደሚቀርብ በእርግጠኝነት ተናግረዋል። ከዚሁ ከእግር ኳስ ዜና ሳንወጣ ለማስታወስ ያህል በጉጉት የሚጠበቀው የራሽያ የዓለም ዋንጫ ሊጀመር 24 ቀናት ወይም አምስት ሳምንት ብቻ ይቀረዋል። የሜዳ ቴንስ በጣሊያን ሲካሄድ የበሰነበተው የጣሊያን ኦፕን የሜዳ ቴንስ የፍጻሜ ውድድር ትላንት ተካሂዷል። በሮም በተካሄደው የፍጻሜ ውድድር የተገናኙት በሴቶች እንዳልፈው አመት ሁሉ ዘንድሮም ዩክሬናዊቷ ኤሊና ፈትሊና እና ሮማኒያዋ ሀላፕ ነበሩ። የ23 ዓመቷ ፈትሊና በጨዋታ በበላይነት 6 ለ0 6 ለ4 በአጠቃላይ 2 ለ0 ሀላፕን አሸንፋለች። በወንዶች ራፋኤል ናዳል ጀርመናዊውን አሌክሳንደር ዛቫሬቭን አሸንፏል። ናዳል ተጋጣሚውን ያሸነፈው 6 ለ1 አንድ ለስድስት ና ስድስት ለሶስት በአጠቃላይ ሁለት ለአንድ በሆነ ውጤት ነው ለጊዜው ናዳል ባለፈው ሳምንት በማድሪድ ማስተር የሜዳ ቴኒስ ውድድር ሽንፈቱ ሳቢያ ለሮጀር ፌዴረር አሳልፎ የሰጠውን የዓለም ቁጥር አንድነቱን መልሶ አግኝቷል ቢያንስ በመጪው ሳምንት እስከሚጀመረው የፈረንሳይ ኦፕን የሜዳ ቴኒስ ውድድር ድረስ ከሳምንት የስፖርት ዝግጅት ጋር አብሬያችሁ የቆየውት ሀና ደምሴኔን ከለንደን መልካም ሳምንት